ጤና ይስጥልኝ። እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ አርብ ነሐሴ 22 2012 ዓ ም የጋቢና ቪዮ ዝግጅት ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች ውስጥ ጥቂቶቹን እናስተዋውቃችሁ። እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ አድርገንላቸው በጥሪ መልካም ፍቃድ ወይም አሁንታ የምላሽ ያልሰጡና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። የሰማችኋቸው በስነ ምግባርና ጸረ ሙስና ኮሚሽን የሀብትና ምዝገባን ማሳወቅ ዳይሬክተር አቶ መስፍን በላይነህ ናቸው። ሀብታቸውን ያላሳወቁ 184 የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑን የኢትዮጵያ የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በምሽቱ ዘገባ ይኖረናል። በሌላ በኩል ታላቁ የአፍሪካ ጥበበ ሰንደቅ ግሬት አፍሪካን አርት ባነር የተሰኘ እንቅስቃሴ ለአፍሪካውያን መነቃቃትና ብሩህ ተስፋን ለመፈንጠቅ 55 ኪሎ ሜትሮች የሚሸፍን የስዕል ስራዎችን ለማስተባበር እቅድ ይዟል። አፍሪካ አንድነቱ እራሱ ትልቅ ነገር ነው። እዚህ ጋኛ በዘርም በምንም እየተከፋፈልን ያለውን ፕሮግሬስ ሰፋ አርገን ማሰብ እኛ እንኳን አፍሪካውያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርግ የሰማችሁት ሰዓሊ ሰይፉ አበበን ነው። በምሽቱ ዘገባለን። ኮቪድ-19 እዚህ በአሜሪካ ሀገር የንግድ ተቋማት ባላቸው ኢትዮጵያውያን ላይ ምን አይነት ጫና አሳደረ? እሱም በምሽቱ ከሚደመጡት ዘገባዎቻችን መካከል አንዱ ነው። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ አመሻለሁ። በቅድሚያ ግን በአጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች። አመሰግናለሁ፣ ኤደን የአዲስ አበባ ከተማ አስተዳደር የሰላም ምክር ቤት መመስረቱን ተከትሎ ሁሉም የከተማዋ ነዋሪ የሰላም አምባሳደር እንዲሆን የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ጥሪ አቅርበዋል። የሰላም ምክር ቤቱ በአዲስ አበባ ዘላቂ ሰላም ለማስፈን የሚከሰቱ ግጭቶችንና አለመግባባቶችን ቀድሞ ለመከላከል የህግ የበላይነትን ለማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመ መሆኑ ተገልጿል። በምስረታ ጉባኤው ላይ ምክትል ከንቲባ ወይዘሮ አዳነች አበቤን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እንዲሁም ሌሎች ጥሪ የተደረገላቸው የህብረተሰብ ክፍሎች ተሳታፊ ሆነዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። ሱዳን ላይ በታሪክ ባልታየ መልኩ ከፍተኛ የጎርፍ መጥለቅለቅ ተከስቶ የበርካታ ሰዎች ህይወት ማጥፋቱንና በብዙ ሺዎች የሚቆጠሩ ቤቶችን መደምሰሱ ታውቋል። ጎርፉ በአንዳንድ የመዲናይቱ ካርቱም ሰፈሮች እንደዘለቀም ተገልጿል። የጎርፉ ብዛት ሱዳንን ያጥለቀለቀው ታላቁን የህዳሴ ግድብ ውሃ መሙላት ተጀምሮ እያለ ነው። ህዳሴ ግድብ ለወደፊቱ ሱዳን የሚደርስባትን የጎርፍ መጥለቅለቅ እንድትቆጣጠር ይረዳታል ተብሎ ይታመናል። በበጋ ወራት ሱዳን የጎርፍ መጥለቅለቅ የሚያዘወትርባት ቢሆንም በአሁኑ ወቅት ግን ባልተጠበቀ መልኩ እጅግ የበዛ መሆኑና ሰፊ የእርሻ መሬቶችንም እንዳጥለቀለቀ ተዘግቧል። የቀድሞው የማሊ ፕሬዝዳንት ኢብራሂም ቡባከር ኬይታ ተይዘውበት ከነበረው ኪታ ወታደራዊ ሰፈር ትላንት ከተለቀቁ በኋላ ዛሬ በመዲናይቱ ባማኮ ገብተዋል። ብሔራዊ የህዝብ መድን ኮሚቴ የሚል ስያሜ ያለው ወታደራዊ ቡድን ባለፈው ሳምንት ባካሄደው መፈንቅለ መንግስት ኬይታን መያዙ የሚታወቅ ሲሆን ያንን ተከትሎ ኬይታ ከስልጣናቸው እንደተሰናበቱ አስታውቀው ነበር። ኬይታ በወታደሮቹ በተያዙበት ወቅት ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ ሀገሪቱ በተቻለ ፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድትመለስ ነው የምፈልገው ማለታቸው ተገልጿል። የተባበሩት መንግስታት ድርጅትና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኬታ ከተያዙበት በሰላም እንዲለቀቁ ጠይቀው ነበር። ብሔራዊ የሕዝብ መድህን ኮሚቴው በተቻለ ፍጥነት የሽግግር ፕሬዚዳንት ለመሰየም እንዲቻል ጠቅላላ ምርጫውን የሚከታተል መማክርት ማቋቋም እንደሚፈልግም ገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአውሮፓውያኑ አመት ከመጠናቀቁ በፊት እስከ መጪው ታሳስ ወር ባለው ጊዜ ውስጥ አሜሪካ የኮሮና ቫይረስ የክትባት መድኃኒት ይኖራታል ሲሉ ትናንት ማታ ተናግረዋል። ፕሬዚዳንቱ ይህን ያሉት የሪፐብሊካውን ፓርቲ ወክለው ለፕሬዝዳንትነት ለመወዳደር የተሰጣቸውን ስያሜ በተቀበሉበት ወቅት ለሪፐብሊካውያኑ ፓርቲ ጉባኤ ባደረጉት ንግግር ነው። ባለሙያዎች እንደሚሉት ግን አስተማማኝነታቸው የተጠበቀ እና የተፈተኑ ክትባቶችን ለመስራት እስከ አስርት አመታት ያክል ጊዜ ሊወስዱ ይችላሉ። ነገር ግን የኮሮና ቫይረስን ለመቆጣጠር ሲባል ክትባት ለመሰራት በሚደረገው አለም አቀፍ ርብር መሰረት በመጪው አመት አስተማማኝ የክትባት መድኃኒት ለማግኘት ይቻል ይሆናል የሚል ተስፋ አለ። ዩናይትድ ስቴትስ ውስጥ አምስት ነጥብ ስምንት ሚሊየን የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ ይህም በዓለም ደረጃ ካሉት ከሀያ አራት ሚሊየን በላይ የሚሆኑ በቫይረሱ የተያዙ ሰዎች ቁጥር አንድ አምስተኛ እንደሚሆን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። በተያያዘ ዜና የዓለም የጤና ድርጅት ለኮሮና ቫይረስ የተጋለጡ ሰዎች ሁሉ የህመም ስሜት ባይታይባቸውም እንኳን መመርመር እንደሚኖርባቸው አስገንዝቧል። የዓለም ጤና ድርጅት በድጋሚ አስረግጦ ያወጣው መመሪያ የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ካሰማው አዲስ መመሪያ ጋር ይጣረሳል። የማዕከሉ ለወራት ያክል ከኮቪድ በሽተኞች ጋር የተነካኩ ሰዎች ሁሉ የህመሙ ስሜት ባይኖርባቸውም እንኳን መመርመር ይኖርባቸዋል ሲል ከቆየ በኋላ አሁን ስሜቱ ካልታየባቸው በስተቀር መመርመር አያስፈልግም ብሏል። ለዚህ ውሳኔው እስካሁን የሰጠው ማብራሪያ የለም። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ለዜናዎቹ ስመኝሽ የቆየን አመሰግናለሁ። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ይቀጥላለሁ። አሁን የዕለቱን አብይ ርዕስ እናስታውቃችሁ። ሀብታቸውን ያላሳወቁ አንድ መቶ ሰማኒያ አራት የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑ የኢትዮጵያ ሥነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ባለስልጣናቱ በህጉ መሰረት ሀብታቸውን እንዲያስመዘግቡ በተደጋጋሚ ቢነገራቸው መፈጸም ያልቻሉ ናቸው ብሏል ኮሚሽኑ። ሙክታር ጀማል ዝርዝር አለው። በቁጥጥር ስር እንዲውሉ የተወሰነባቸው ባለስልጣናት ሀብታቸውን እንዲያስመዘግቡ ከሰኔ 30 2012 የመጨረሻ ጊዜ ገደብ መቆረጡ በተደጋጋሚ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል ሲል የኢትዮጵያ የሥነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት ዳይሬክተር አቶ መስፈን በላይነህ ለቪኦኤ ገልጸዋል በተቀመጠላቸው የጊዜ ገደብ ውስጥ አብዛኞቹ ሚኒስትሮች ሚኒስተር ዴታዎች ዋና ስራ አስፈጻሚዎች ዋና ዳይሬክተሮች ምክትል ዋና ዳይሬክቶሮች በየ ደረጃ ያለ የስራ ኃላፊ ሀብትን አስመዝግቧል ይሁን እንጂ አሁን የለየናቸው መቶ ሰማኒያ አራቱ ከፍተኛ የመንግስት ባለስልጣናት በፌዴራልና በአዲስ አበባ ደረጃ ያሉት ግን በዚህ ውስጥ ማለፍ ያልቻሉና እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ ያደርገላቸው በጥሪ መልካም ፍቃድ ወይም አዎንታዊ ምላሽ ያልሰጡና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። በመሆኑም ኮሚሽኑ ማድረግ ያለበት ሕግን ማስከበር ስላለበት፣ በአዋጁ በሀብት ማስታወቅና ምዝገባ አዋጅ አንቀጽ ሀያ ሁለት መሰረት ጉዳዩን ለምርመራ አካል መላክ ነው። እንግዲህ ይሄ አፈፃሚ አካል ነው። ከአፈፃሚ አካል ስንልክ ምንድን ያደረግ ነው? ለፌዴራል ጠቅላይ አቃቢ ሕግና ለፌዴራል ፖሊስ ኮሚሽን በአድራሻ ሪሳፍ ነው። በግልባጭ ለኢፊድሪ የስተወካይ ምክር ቤት የተከበሩ አፈ ጉባኤ ይደርሳቸዋል። በዛ መልክ ተልኳል። እንዲሁም በግልባጭ ለኢፊድሪ ጠቅላይ ጽህፈት ቤት ተልኳል። ሀብት የማስመዝገቡ ዋና ዓላማ በመንግስት መስሪያ ቤቶች የአሰራር ግልፀኝነትን ለማስፈንና የባለሥልጣናቱን ውሳኔ ከሕዝብ ጥቅም ጋር እንዳይጋጭ በማድረግ ሙስናና ብልሹ አሰራሮች ለመከላከል የታሰበ መሆኑን ዳይሬክተሩ አብራርተዋል ኮሚሽኑ እንዲያዙ የወሰነባቸው 184 የመንግሥት ባለሥልጣናት ስም ባይጠቀስም በፌዴራል ደረጃና በአዲስ አበባ ውስጥ የተሾሙ መሆናቸውን አቶ መስፍን በላይነህ ተናግረዋል በፍትሕ አካል ጉዳያቸው ስለተያዘ ስማቸውን ለመዘርዘር ይቸግረናል። ግን እንደው በአጠቃላይ ስንገልጻቸው ግን በፌዴራሉ ደረጃ በፌዴራል ደረጃ ሲባል እንግዲህ በፌዴራል ደረጃ ያሉ መስሪያ ቤቶች ላይ የሚሰሩ እንዲሁም አዲስ አበባ መስተዳደር ላይ አዲስ አበባ መስተዳደር ከማዕከል እስከ ሰራተኛ ወርቀን የያዘበት አግባብ አለ። ግን አሁን የሄድንበት አግባብ ከዚህ በፊት ቅድም እንዳልከው ዋርኒንጉ ወይም የአስቀድሞ የማሳወቀው ስራ በደዳቤ ጻፍላቸው እና ሰፊ የህዝብ ግንኙነት ስራ የተሰራባቸው ተቋማትና የተቋሙ የስራ ኃላፊዎች ወይም ምክትል ስራ ኃላፊዎችን የሚያካትት ነው። ከስልጣናቸው አንጻር መግለጽ የሚቻላለ ምን ያህል ሚኒስትሮች፣ ምን ያህል ሚኒስትር ዴታዎች፣ ምን ያህል ዳይሬክተሮች ወይ ደግሞ ምን ያህል ቢሮ ኃላፊዎች ሊኖሩ ይችላል። አሹር ማድረግ ሁሉም ሚኒስትሮች አስመዝግበዋል። ቀጥለው ካሉት ውስጥ ሚኒስትር ዴታዎች አሉበት። በየደረጃ ያሉ የቢሮ ኃላፊዎች አሉ ወይም ደግሞ የተቋም ኃላፊና ምክትል ኃላፊዎች አሉበት፣ ስራ አስፈጻሚዎች አሉበት። እነዚህ ሹመኞች ደግሞ ወይ ባለስልጣናቶች፣ አሁን ከለውጥ በኋላ በብልጽግና ፓርቲ ውስጥ ያሉ ናቸው ወይ በቀድሞ ኢህአዴግ ውስጥም የነበሩ ናቸው። ምን ያከራክራል? ይሄ እንግዲህ ተሿሚን እኮ ገዢ ፓርቲ ነው አካል አይሾሙ። ስለዚህ እንደዛ ነው። አሁን በስልጣን ላይ ያሉ ናቸው ወይስ ከዚህ ቀደም ስልጣን ለቀው የራቁ ናቸው ለማለት ፈልጌ ነው። አሁን አሁን አሁን በነባራ ሂደት የመንግስት መዋቅር ውስጥ ወይም በህግ አስፈጻሚነት ወይም በህግ አውጭነት ወይም በህግ ተርጓሚነት ያሉ አካላት አሁን ባለው ነባራ ሂደት በብዛት የሚወራው መሰል የሙስና ጥያቄዎች ሲነሱ መንግስት የሚፈልጋቸውን ሰዎች ለመምታት ለማሰር የሚጠቀምበት አንዱ ቱል ነው የሚሉ ሀሳቦች ይነሳሉ። ምናልባት በአሁኑ ውሳኔ መሰል ጥያቄዎች ላለመነሳታቸው ምን ዋስትና አላቸው? አቶ መስፍ አንድ ምን ነገር እንግዲህ ቀድሞ የቀደም ያለውን ለዛ አንተ የተጋለጠ ሊሆን ይችላል። ምክንያቱም ተጠሪነታችን ለስራ ፈጻሚ ነበር። የቀድሞ የቀድሞ የፌዴራል የስነ ምግባርና ፀረ ሙስና ኮሚሽን ተጠሪነቱ ቀጥታ ለፕራይም ሚኒስትሩ ነው። አሁን ግን ላይ አሁን ላይ ከተነቱ ለስተካይ ምክር ቤት ነው። ብዙ በብዙ ጠንካራ የዲሞክራሲ ተቋማት ነፃ ተብሎ አሁን እየተገነቡ ካሉ ሪፎርሙ እየተገነቡ ካሉ የዲሞክራሲ ተቋማት ውስጥ አንዱ ኮሚሽን ነው። ኮሚሽን ስለዚህ እኔ እንደ መምሪያ ይሄን ጉዳይ ስመራ እስካሁን በጣልቃ ገብነት ይሄን አውጣው ይሄን አስገባው የሚል ጫና አልደረሰብኝም። የአንድ መቶ ሰማንያ አራት የመንግስት ባለስልጣናቱ ስም ዝርዝርና ኃላፊነት ከትናንት በስቲያ ነሐሴ 22/2012 ለፌዴራል ፖሊስ የሙስና ወንጀል ምርመራ ክፍል መላኩን የገለጹት ዳይሬክተሩ አቶ መስፍን የሚመለከተው አካል ተከታትሎ እንዲያስፈጽም አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ዘጋቢያችን ሞክታርን እናመሰግናለን። ታላቁ የአፍሪካ ጥበብ ሰንደቅ ግሬት አፍሪካን አርት ባነር የተሰኘ እንቅስቃሴ ለአፍሪካውያን መነቃቃትና ብሩህ ተስፋን ለመፈንጠቅ በደቡብ አፍሪካዊና ዩጋንዳዊ የሥነ ጥበብ ባለሙያዎች ተነሳሽነት የተቋቋመ መርሃ ግብር ነው። መርሃ ግብሩ በመላው አፍሪካ 55 ኪሎ ሜትሮችን የሚሸፍን የስዕል ስራዎችን ለማስተባበር እቅድ ይዟል። ሀብታሙ ስዩም ያናገረው የመርሃ ግብሩ የኢትዮጵያ አስተባባሪ ሰአሊ ሰይፉ አበበ ስለ መርሃ ግብሩ የበለጠ ለመረዳት የሚያግዙ ሀሳቦችን በመቀጠል ያጋራናል። ግሬት አፍሪካ አርባን ነው የሚባለው ሀብት 55 ኪሎ ሜትር ያሉት 55ቱ የአፍሪካ ሀገሮች ለመወከል ነው እና በየሀገሩ አንዳንድ ኪሎ ሜትር የአርክ ባነር ነው የሚሰራው እና ብዙ አርቶች የሚሳተፉበት። በኢትዮጵያ ውስጥ ራሱ እኔ አሁን በብዛት አሁን የምሰራበት የኢትዮጵያው ነው። ስለዚህ የኢትዮጵያው ተወካይ ነው ማለት ነው። ስለዚህ ለፊክ አፍሪካን ክሬት ባነር እና ፕሮጀክቱ ስለ አፍሪካ ነው። ስለ አፍሪካ ተስፋ፣ ስለ አፍሪካ ዩኒቲ እና አላማዎች ደግሞ በሀያ ስልሳ ሶስት የሚሆነውን ያው አፍሪካ ዩናይት ትሆናለች ብለው በሀያ ስሳት ውስጥ ብዙ ራዕዮች አሉ እና እሱን ነገር ከአሁኑን ጀምረው እኛ አፍሪካያኖች በስነ ጥበቡ አብረን አንድ እንሁን በማለት ይህን ነገር ያዘጋጁ። ስለዚህ እዚህ ሀገር ያለውን ለምን ከአሁን ከሀያ ሀያ ሶስት ረስ ይህ ዝግጅቶችም የሚኖሩት እና ሮድ ሾዎችም ይኖራሉ። መንገድ ላይ ኤግዚቢሽኖች፣ ኤዩስ አፍሪካ ህብረት ይኖራሉ። ላፍቶ አርት ጋለሪ ፓርትነር አርገነዋል። እዛም የሚዘጋጁ ኤግዚቢሽኖች የአርት ሚቲንጎች አሉ ዲስካሽኖች አሉ። እና ዲስካሽኖቹ ስለ አፍሪካን አርት እና ስለ ኢትዮጵያም ስለ ኢትዮጵያም እኛ ታሪክ ተመራማሪዎችን እነሱን አቅርበን እነሱ ፕረዘንት እንዲያደርጉ እናደርጋለን። ምንድነው በየሀገሩ እንግዲህ አንዳንድ ኪሎ ሜትር ሆኖ አምሳ አምስት ኪሎ ሜትር ነው አጠቃላይ የሚሆነው እና ትልቅ ሀገራዊ አፍሪካዊ የሆነ ትልቅ ትልቅ ዝግጅት ነው እና እዚህ ዝግጅት ላይ እኔም በመሳተፌ እና በመመረጤ በጣም እድለኛ ብዬ አስባለሁ። ለምን ትልቅ ዝግጅት በመሆኑ አፍሪካዊ የሆነ ከአንድ ነጥብ ሁለት ቢሊየን ሕዝብ በላይ ወክለን የምንሰራው ስራ ስለሆነ በዚህ በጣም ደስተኛ ነው። በኢትዮጵያ በኩል ያለውን አንድ ኪሎ ሜትር መንገድ በጥበባዊ ስራዎች ለመሸፈን አስተባባሪ ሆነሃል። ለኢትዮጵያን ባለሙያዎችም ጥሪ ያቀርባሃል። ባለሙያዎቹ እንዲህ ባለው መርሃ ግብር በመሳተፋቸው ምን ይጠቀማሉ? አፍሪካ አንድነት ራሱ ትልቅ ነገር ነው። እዚህ ጋ እኛ በዘርም በምንም እየተከፋፈልን ያለውን ፕሮግሬት ሰፋ አድርገን ማስተባለ እኛ እንኳን አፍሪካውያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርጋል። ለህብረተሰቡን ሲያየው የሰው ልጅ አንድ ነው። እነቦማሊ ዋላ አፍሪካ ዩናይት ያሉ እንዲሁ አይደል? ሰው ልጅ አንድ ነው፣ አንድ መሆን አለበት። የዩሮፒያን ዩኒየን አንድ ሆነው ብዙ ነገር እየሰሩ እንዳለ እኛ ደግሞ እንደነሱም ማንሆንም በአንድ ካልሆነም መድገስ ልናመጣ አንችልም፣ ተስፋ ልናመጣ አንችልም። በመከፋፈል ቦርደር በመበጀት ብዙ ፕሮብሌም ነው የምንፈጠው። ስለዚህ አርቲስቶችም ይጠቀማሉ ሰፋ አድርገው እንዲያስቡ ይሆናል አፍሪካዊነትን፣ ህዝቡም ደግሞ ያንን ያየም በዛ በዩኒቲ ውስጥ ኢንስፓየር ይሆናል እና መሳተፉ ለእነሱም ትልቅ ቲቪ ነው ይሄ ትልቅ አህጉራዊ ዝግጅት ስለሆነ ኤክስፔሪንስ እና ባዮግራፊ ይፈጥርላቸዋል። በዚህ ስራ ላይ ለመሳተፍ የሚፈልጉ ባለሙያዎች ስራዎቻቸው እንዲያተኩሩባቸው የሚፈለጉ ርዕሰ ጉዳዮች አሉ ወይ? የአርቲስቶች የሚሰሩት ነገር አፍሪካዊነትን ነው እንዲሰሩ የምንፈልገው። የሚሰራበትን ሸራ ሳይዝ አለ። ስልሳ ሶስት በአምሳ አምስት ነው። ስልሳ ሶስት ሀያ ስልሳ ሶስት የሚሆነውን ነው። አምሳ አምስት ደግሞ አምሳ አምስቱም ሀገራት የሚሳተፉበትን ያ አምሳ አምስት ኪሎ ሜትር ያልነውን ነው። ስለዚህ በዛ ሳይዝ ውስጥ አርገን ነው ትርጉም ያለው ነገር ለመስራት የሚያሰብ ነው እና ካንቫስ የሚዘጋጁት በዛ ሳይዝ ውስጥ ነው። በዛ ውስጥ ነው የሚሰሩት። እነዛ ሁሉ ተሰብስበው ኮላጅ ተደርገው ነው አንድ ኪሎ ሜትር ባናር የሚሰሩ ትልቅ የተያያዘ ነገር እንዲሆን እናደርጋለን። አርቶቹም ለኦክሽን ሳውዝ አፍሪካ የሚሄደ አለ። በጣም ብዙ ፕሮግራም ነው ባይዘወይ። አሁን እንደ አዲስ ገና ጀመር ነው እንጂ ብዙ ኦክሽን የሚደረገ አለ፣ ብዙ የሚኬድበት አለ። አሜሪካን ድረስ የሚታይባቸው ሾዎች አሉ። ሰዎቹ ብዙ ናቸው ስራዎቹን ይዘን ዓለም ላይ የምናሳይበት ሁኔታ ይኖራል። ይህ ግዙፍ መርሃ ግብር መቼ ተጠናቅቆ ለህዝብ ይታያል ብላችሁ ታስባላችሁ? የሚመጣው የዚህ ሀያ ሀያ ኦክቶበር ላይ የተወሰነ ነገር እንጀምራለን ብለናል። ትንሽ የሮድ ሾ አንዳንድ የሚቀሩ ነገሮች ሊኖሩ ይችላሉ። ለጊዜው ግን የተወሰነ ነገር አሁን ኦክቶበር መጨረሻ ተብሏል እንጀምራለን ግን ሀያ ሀያ አንድ ጀምሮ አይሆፕ ሁሉ ነገር ጥሩ ከሆነልን ባሰብነው መልኩ ይቀጥላል። ብዙ ነገሩ ከጃንዋሪ ጀምሮ ማለት ነው ያው ያለው የዓለም ሁኔታ የበሽታውም ሁኔታ እንደሚያመጣው ነገር ነው። እንግዲህ ትንሽ ሰፋ አድርጎ ነጻ ሆኖ ለመስራት ያው ያለው ነገር ይሄ ትንሽ ያስቸግረናል፣ ግን ኦክቶበር ላይ አንድ ነገር እናደርጋለን። እዚህ ኢትዮጵያ ከጥቅምት ወር ጀምሮ ማለት ነው በኢትዮጵያ ጥቅምት ኦክቶበር መጨረሻ ጀምሮ እንጀምረዋለን። ሰዓሊ ሰይፉ አበበ፣ የታላቁ የአፍሪካ ጥበብ ሰንደቅ የተሰኘውና አምሳ አምስት ኪሎ ሜትሮችን በአፍሪካዊ የጥበብ ሥራዎች ለመሸፈን የተጠራው መርሃ ግብር የኢትዮጵያ አስተባባሪ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ፣ ይህን ይህን ፕሮግራም ከበሬጅ በመስጠታችሁ በጣም አመሰግናለሁ። ሀብታሙ ስዩምንና እንግዳውን እናመሰግናለን። ከጋቢና ቪኤ ጋር ናቸው ያላችሁት። የአሜሪካ ድምጽ ዘጋቢዎችና ሪፖርተሮች በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ይህንም ፕሮግራም ወደ እናንተ እያደረስን እንገኛለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። የኮቪድ-19 ስርጭት ሀገራትን ለከፍተኛ የጤና ጫና ብቻ ሳይሆን ለምጣኔ ሀብታዊ ጫናም ደርጓቸዋል። በዚህ በአሜሪካ ሀገር ተዘግተው የከረሙ ንግድ ቤቶች አሁን ላይ የኮቪድ-19 የጤና መመሪያዎችን እየተገበሩ ወደ ስራ እንዲገቡ ተፈቅዷል። ተከታዩ ዘገባ በዚህ ዙሪያ ነው። በአሜሪካ ሀገር በሜሪላንድ ሲልቨር ስፕሪንግ ዳውንታውን ያሉ አንዳንድ አነስተኛና መሀከለኛ የንግድ ተቋማትን ዞርዞር ብዬ ጎብኝቼ ነበረ። በተከታዩ ዘገባ ኮቪድ-19 ያሳደረባቸውን ጫናና እራሳቸውን እንዴት ከበሽታው እየተከላከሉ ንግዳቸውን እንደሚያስኬዱ አጋርተውናል። እንደሚከተሉ ይሰማል። ባለፉት ጥቂት ወራት ውስጥ የኮቪድ-19 ስርጭት በአሜሪካ በከፍተኛ ሁኔታ ጨምሯል። የቫይረሱን ስርጭት ለመቆጣጠርም ከአንድ እስከ ሁለት ወራት ላሉ ጊዜያት በተወሰዱ የእንቅስቃሴ ገደብ እርምጃዎች ሳቢያም አነስተኛና መካከለኛ የንግድ ተቋማት የህልውና አደጋ ተጋርጦባቸዋል። በዳውንታውን ሜሪላንድ የሸገር ስፕሪንግ ካፌ ባለቤት ወይዘሮ ሰላማዊ ተፈራ መንግስት ጥሏቸው በነበሩ የእንቅስቃሴ ገደቦች ምክንያት ለወራት ካፊያቸውን ዘግተው መቆየታቸውንና ተመልሶ ሲከፈትም ያለው እንቅስቃሴ እንደ ቀድሞው አለመሆኑን ይናገራሉ። ያ እንግዲህ ኮቪድ ከመጣ በኋላ የተወሰኑ ወራቶች ዘግተን ነበር። ሙሉ በሙሉ ከከፈትም በኋላ ደግሞ ያው ይሄኛው አውትዶር ሲባል እኛ በውጪ በውጭ ስላልነበረን በሱ ብዙ ተጎድተናል። ያው ውስጥ እስኪከፈት ድረስ በሚለው ማለት ነው። እና ውስጥ ደግሞ ሲከፈት ያው ሶሻል ዲስታንስ መጠበቅ ስላለብን የተወሰነ ሰው ነው ከካፓሲቲው በታች ስለሆነ የምንቀበለው፣ ያለውም ቢዝነሱን በጣም ጎድቶታል ማለት ነው። ስለዚህ ፊፍቲ ፐርሰንት ነው እንትናችን ከነበረው ማለት ነው። እና ምንም ጥያቄ የለውም ያው ላለመሞት ተነስተናል። ግን ሰራተኞችንም እጥረት አለ። በዛ ምክንያት ራሱ ስራውንም አፈጋ አድርጎታል። ማግኘት የሚገባን ገቢ አናገኝም። ወጪው ደግሞ ያው ከማጽጃ፣ ከማስክ የተነሱ ጨምሮ እነሱ በጣም ኤክስትራ ወጪዎች ናቸው። ግዴታ ማጽዳት ስላለብን ሳኒታይዘር ምናምን በመግዛት ሰው በገባ በወጣ ቁጥር ስለምናጸዳ ወጪው ምንም ጥያቄ የለውም። ወይዘሮ ሰላማዊት የንግድ ተቋማቸውን መልሰው ሲከፍቱ በደንበኞቻቸውና በካፌ ሰራተኞቻቸው መካከል የሚኖሩ ንክኪዎችን ለመቀነስ አገልግሎት ከሰጡ በኋላ የሚጣሉ የመመገቢያ እቃዎችን እንዲሁም ዲጂታል የምግብ ዝርዝር ማቅረቢያ እየተጠቀሙ መሆናቸውንም ይገልጻሉ። እንግዲህ የምናጸዳው ሰው በገባ በወጣ እራሱ ከመጠጫም ከሁሉ ነገር መጠቀሚያ ዲዛይን ስሮ ነው የምንጠቀመው ና ዶክመንት ለለማስተላለፍ ሽታ እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረገ ያደረገን ና ለለመውደቅ ነው። እንግዲህ አጠቃላይ የምንሰራው ግን ያው ጥንቃቄዎችን በጣም እያደረገን ቤቱን እያጸዳን ሰው ነፃነት እንዲሰማው አድርገን እንዲቀምን የምናደርገው ና ማስኮቹም ክሊኒንግ ታውሎችም ኤቭሪ ፎስ ይቀያየራሉ። ሳታየርና ሰው ገብቶ በተቀመጠ ቁጥር እናጸዳለን ወዲያው ነው። እንግዲህ በዛ ጥንቃቄ እያደረገ እስካሁን። ሌላዋ በዛው በዳውንታውን ሲልቨር ስፕሪንግ የሚገኝ የኒው ኤራ የመድህን ዋስትና ሽፋን አገልግሎት ተቋም ባለቤት ወይዘሪት ዮዲት አበበ የኮሮና ቫይረስ ስርጭት ሲባባስ ከቤታቸው በመቀመጥ መስራት እንደነበረባቸው ገልጸው ድርጅታቸው አገልግሎት የሚሰጥባቸው የቤት የመኪና እንዲሁም የንግድ ተቋማት ዋስትና ገበያ በኮሮና ቫይረስ ምክንያት መቀዛቀዙን አስታውሰው አሁን ላይ የእንቅስቃሴ ገደቦች ከተነሱ በኋላ መሰረታዊ ጥንቃቄዎችን እያደረጉ ወደ ስራ መመለሳቸውን ያስረዳሉ። ስፔሻሊ ኮቪድ በጀመረ ሰዓት ያው ገባ ከተባለ ጀምሮ ለሶስት ወርና ለአራት ወር ከኦፊሳችን ሙሉ ለሙሉ ዘግተን ከቤት ነበረ የምንሰራው በኦንላይን በስልክና በኢሜይል ከስተመሮቻችንን ሰርቭ እናደርግ ነበረ። አሁን በተወሰነ መልኩ ያው የፌዙ መክፈት ሲጀመር እኛም ከፍተን እያገለገልን ነው፣ ሰርቪሱን እየሰጠን ነው የምንገኘው። ጥንቃቄ እናደርጋለን። ኦፍኮርስ ከክላያንቶቻችን ሲመጡ ማስክ ያደርጋሉ። ያ ግዴታ ነው፤ በህግም የተቀመጠ ስለሆነ እኛም ማስክ እናደርጋለን። ለእነሱ ደህንነት ስንል ማለት ነው። ያው ኦፊሳችን፣ ከገቡ በኋላ ሳኒታይዘር ይጠቀማሉ፣ እኛም እንሰጣቸዋለን። በተወሰነ መልኩ ደግሞ የርቀት ርቀታችንን ጠብቀን ነው ከክላያንቶቻችን ጋር ያው የንግድ ልውጡን የምናደርገው ማለት ነው። እነሱን የምናገለግለው ሲክስ ፊት በሚባለው ማለት ነው እና አሁን ላይ እንደዛ እያደረግን እንገኛለን ማለት ነው። በአንጻሩ በሜሪላንድ ሲልቨር ስፕሪንግ ትልቁ የኢትዮጵያውያንና የኤርትራውያን መገበያያ የሆነው የናዝሬት ባልትና አጋር መስራች አቶ አዲሱ አድነው ኮቪድ-19 ከግብይቱ ይልቅ ለገበያ በሚያቀርቧቸው ምርቶች ላይ እጥረት መፍጠሩን ገልጸው ቢሆንም ግን አስፈላጊ የሆነውን ጥንቃቄ በሙሉ በመተግበር ወደ ስራ መግባታቸው በእርግጥ በሽታው ሲመጣ ሁሉም ሰው ላይ የደረሰው ነገር እኛንም ይነካከናል በአሁኑ ጊዜ ግን ሁሉንም ነገር ችለን ጤና ባለሙያ በሚሰጡን መምሪያ መሰረት ሶሻል ዲስታንስን ተራርቆ በመቆም ሰንተሳይዘር በመጠቀም ብዙውን ጊዜ ደግሞ ያው ሰዎች የምጠቀሙትን በሰንተሳይዘር በመወልወል ፍሪጆቹን፣ እጀታዎቹንም፣ የበራችንም ብረቶቹንም በደም እያደረግን እየሰራን ነው። ሰዎቹም በበልጥ ማስክ ካላደረጉ አናስተናግድም። ማስክ እንዲያደርጉ በየበሩ ምን ለጥፋለን፣ በየቦታ ሁሉ ለጥፈን ነው ያለ ነው። ሰዎቹም በዚህ መሰረት እየተጠናቀቁ ከኛ እየተገባዩ ነው። የዓለም የጤና ድርጅት በቅርቡ ባወጣው ሪፖርት መሠረት ኮቪድ-19 በትንሹ ለቀጣይ ሁለት ዓመታት እንደሚቆይ አስታውቋል። ይህም ሀገራትና ግለሰቦች በዚህ መልኩ እየተጠነቀቁ እንቅስቃሴያቸውን እንዲቀጥሉ የሚያደርግ ጠቋሚ ሆኗል። ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በኬንያ የኮሮና ቫይረስ ወረርሽኝ ከገባ ጀምሮ የሴቶች አስገድዶ መደፈርና ፆታዊ ጥቃት በእጅጉ መጨመሩን እና በአብዛኛው በቅርብ ዘመዶቻቸው መጠቃታቸውን የኬንያ ባለስልጣናት እና የእርዳታ ሰጪ ድርጅቶች አስታውቋል። በናይሮቢ የሚገኙ መጠለያዎችም ከጥቃት አድራሾቻቸው ከሌላ በሚፈልጉ ሴቶች እየሞሉ መሆናቸውንም መሐመድ ዩሱፍ ከኬንያ የላከው ዘገባ ያመላክታል። የመሐመድን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። በኬንያ በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው ህፃናት አብዛኛውን ጊዜያቸውን በቤት ውስጥ ያሳልፋሉ። ይህ ደግሞ ለፆታዊ ጥቃት አድራሾች እያጋለጣቸው ነው። ጁዲት አንዲሶ የአምስት ልጆች እናት ስትሆን እድሜው ሃያ የሚሆን ወጣት በአስራዎች ውስጥ የምትገኘውን ሴት ልጇን እንዳስረገዘባት ትናገራለች። ኒካንዛ ኩሙሊዛ የሆነውን ለማወቅ ልጄን ስመረምራት እኔ በሌለሁበት ልጁ እንዴት ወደ ቤት እንደሚመጣና አስርና ሀያ ሺሊንግ እየሰጠ በአቅራቢያ ወደሚገኝ ሰዋራ ህንጻ እንደሚወስዳት ነገረችኝ። እነዚህ ጥቃት የሚደርስባቸው ህጻናት በአብዛኛው በናይሮቢ መሀል ከተማ ወደሚገኙ መጠለያ ተቋማት ውስጥ ይገባሉ። ከእነዚህ ተቋማት መሀል አንዱ የሆነው ማሻ የሴቶች መጠለያ ጣቢያ በአሁኑ ሰዓት ሀያ ስድስት ሴቶች የሚገኙ ሲሆን ከነዚህ ውስጥ 17ቱ በመጋቢትና በሐምሌ ወራት መሀል ጥቃት የደረሰባቸው ናቸው። መጠለያ ጣቢያውን የምታስተዳደረው ፍሎረንስ ኬያ ሌሎች ወደ መጠለያው መግባት የሚፈልጉ በርካታ ልጃገረዶች እንዳሉ ታስረዳለች። በእኛ መጠለያ የምንቀበለው አቅማችን የፈቀደውንና ልናስተዳድር የምንችለውን ብቻ ነው። በዛ ምክንያት በጣም ብዙ ጥቃት የደረሰባቸውን ሴቶች ከበር ስንመልስ በጣም እናዝናለን። ለነሱ ግን መጠለያው ስለሞላ ቦታ የለም ነው የምንላቸው። በመላው ኬንያ ቢያንስ አምስት ሺህ የሚሆኑ ጾታን መሰረት ያደረጉ ጥቃቶች መፈጸማቸውን መረጃ እንደደረሰው የኬንያ የጤና ሚኒስትር አስታውቋል። ከእነዚህ ውስጥ ስልሳ አምስት በመቶ የሚሆኑ ጥቃቶች የተፈጸሙት እድሜያቸው ከአስራ ስምንት አመት በታች በሆኑ ህጻናት ላይ መሆኑንም የጤና ሚኒስትር መስሪያ ቤቱ መረጃ ያሳያል። የጤና ረዳት ሆና የምታገለግለው ፋኒስ ሊሲጋሊ ጥቃቱ በአብዛኛው ለሴቶቹ ቅርብ በሆኑ ሰዎች የተፈጸመ መሆኑንና አብዛኞቹ ጾታዊ ጥቃት ወንጀል ነው ብለው እንደማያስቡ ታስረዳለች። አብዛኞቹ የተፈጸመባቸው ወንጀል መሆኑንና በህግ እንደሚያስቀጣ አያውቁም። ወላጆቻቸውም ምንም ስለማያደርጉላቸው ብቻ ይሁን ብለው ይቀበላሉ። አንደኛዋ ሴት ልጇ ጥቃት የተፈጸመባት አንድ ሹም ትምህርት ቤት መዘጋቱ የሚቀጥል ከሆነ ሌሎች ሴቶች ልጆቿም ተመሳሳይ ጥቃት እንዳይደርስባቸው እንደምትሰጋ አድማጮቻችን፣ ለዛሬ ያዝንላችሁ። የጋቢና ቪዮኤ የምሽት ዝግጅታችንን እዚህ ላይ ያጠናቀቅን ትዝታ በላቸው፣ በአርቶቱ ኤልያስ አስማረ፣ በቅንብሩ ስመኝሽ የቆየ በዜናዎቹ እንዲሁም እኔ ኤደን ገረመው ደግሞ በመስተንግዶ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። እናንተም እስካሁን ድረስ አብራችሁ ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።